ጤና ስጥልን፣ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀመረ። ይህንን ድርጅት ስንከፍቶ በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነሽ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት ወይ አስተዋጽኦ ታደርግ ያለሽ የአዳጊዎችን የትምህርት ሁኔታ በተመለከተ በምሽቱ ዘገባ አለን። ሌሎች ጥንቅሮችም ይዘናል። ኤደን ገረመው መስተናደውን በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዓመታት በፊት በሕክምናውና በትምህርት ዘርፍ ላይ ሲሰሩ በቆዩ የትዳር አጋሮች አማካኝነት የተመሰረተው ሩት ኤንድ ዊንግስ የተሰኘ ገባሬ ሰናይ ተቋምን በተመለከተ ያስተናዳ ነው ዘገባ ቀዳሚው የምናደርገው ነው። ዘገባውን ተከታትለን የምንመለስ ይሆናል። ሩት ኤንድ ዊንግስ ከሀያ ዓመታት በላይ በሕክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረዥም ዓመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጭ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ። ይህንን ድርጅት ስንከፍተው በዋነኝነት በሰፊ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢቱ አስተዋጽኦ ታደርጊያለሽ። ብዙ ነገር ላይ ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ጊዜ ጥያቄ የሚሆኑብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ ብናረገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ። ሩት ኤንድ ዊንግስ ገባሪ የሰናይ ተቋም ኤሊክስር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30 ከመቶ ገቢ በመደጎም ስራውን መጀመሩን የገለጡት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ። ብዙ ጊዜ ስንሰራ በዓለም አቀፍ ተቋሙ የሚሆን በሌሎችም ተቋም ካለን ልምደኛ ችግሮች ብዙ ጊዜ ያሁ ስብስብ ናቸው። የሚፈበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲከሳሰቡ ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህን ደግሞ ከዚ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚሁ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰሩ ችግር አይፈታም። ሰው የማህበረሰብን አቅም ማጎልበት አለብን። የግለሰብን አቅም ማጎልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትን በተመሳሳይ መልኩ አቅማቸው ነው። ሶስት ማንኛውም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አድርገን ነው የምንሰራው። ዶክተር ሰርካለም ሩቴንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ። የኢትዮጵያ ትምህርት ስርዓት ያ የግብረ ገብ ትምህርት በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተም። ባለፉት ሀያ እንደዚህ ዓመታት በላይ አሁን ግን በዚህ አዲስ በተደረገው የስርዓት ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰቡ እንደ ተቋሙ አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከሶስት ዓመት እስከ አስራ ስምንት ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የሚሰጡበት በራሳችን ተነሳሽነት ማለት ነው። የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው፣ ንግስን ስንጀምር ግን ያልኩሽ ነገር የጀመርነው እንደ አስር ዓመት ከዛ በላይ ይሆናል። ያው ልጆቻችን ምክንያት ሆኖ ለነሱ ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን አብረን እንደዚህ ወላጆች ጋር ሆነን ምንሰጠው ነበር። በዛ መልክ የሞከርነው እያንደገ እየጎለበተ ይመጣል። አሁን ግን የበለጠ ተቋሙ ያደረግነው በዚህ በሮት ሲንድንግስ እኛ ምንድን በአንድ ዋና ፕሮጀክት ወይም ፍላግሽፕ ፕሮግራማችን ብለን ፕሮጀክታችን ብለን የሚይዘው በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑ መሆኑን ይገልጻሉ። ምልክት ቋንቋ እንደ አንዴ ስራ ቋንቋ ኢትዮጵያ ብትቀበል ነበር። ብዙ ሀገራት ተቀብለዋል። በዚህ ጎረቤት አገር ኬንያ ተቀብላለች። ወደ ሰማንያ ሀገራት በአለሞች ውስጥ ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነ ሰው ስራ ማግኘት ይችላል። እኛ ሀገር ግን እንደዚያ የለም። ሰው እሱን ለማድረግ ሞክረን ነበር፣ ግን ስንል አሁን አንድ ሄለት መንቻልጅ ምንድነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌን ተቋም ባያሽ፣ ለምሳሌ ትምህርት ሚኒስቴር። ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር፣ እዛ ደግሞ ስለዚህ ብዙ ስራ ያንፈልግም ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን ሶስቱ አካላት በትምረት መስራታቸው ነው። ሶስቱ ለመስራቱ ግን ወሳኝ ነገር ማለት ነው። ሩቴን ዊንግስ ፕሮጀክት ምርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል። የትምህርት ስርዓቱ አተረግባበር ላይ እናገዛለን ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁ ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ይሄ አሰስመንቱ የምዘና ብዙ ጊዜ አንሰር ረ አሁን የእነሱ የምዘና ስርዓታቸውን በደንብ ቀጣይነት እና ተከታታይነት ያለው እንዲሆን በማድረግ አሁን በተለይኛ ከእነሱ ጋር መስራት ከጀመረ ወደ ሁለት ዓመት ሆኖናል። አሁን ውጤት እያዩበት ያለ ነው። በጣም ብዙ ውጤት እያዩበት ያለ ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማረ መሰ የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አዳነ ገረመው። አስከትለን የምናልፈው ወደ ቴክኖሎጂ ነክ ዘገባ ነው። ቆየት ካሉ ዘገባዎች መካከል አንዱ ነው መርጠን የምናቀርብላችሁ። አብሮ የተሰኘ እንዲሁ የደባልነት ሁኔታን የሚያስተዋውቅ አንድ መተግበሪያ ሀብታሙ ስዩም ያስተዋውቀናል። ኢየሩሳሌም ክንፈ ባላለው በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ ኦስማን ወለላ እባላለሁ ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት ሶስት ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዲቨሎፕመንት ሮሎ ስጄ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማበልጸግ እስካሁን ፕሮፌሽናል እየሰራው ነው። ሁለታችንም በጣም ነው የማመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች ተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩኝ። ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ሄዳ ነበር። እና እዛ ስትሄድ ማለትም ቤተሰብ ምናም ነገር አልነበረንም። ለዚህ ብቻዋን ነበረች ቤት ምናም ነገር እያፈለገች የነበረው እና እነዛ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው እኛም ጋር ይጠቅማል ያሳኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር የጄ ደግሞ ሞር ኮንክሪት የሆነ ልክ ስሰማው እሷ የያዘችው አይዲያ አለ እሱ እሷ ትቀጥላለች። እኔም ተመርቄ ወደ ስራ አለም በገባውበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም ሜት የድሄጅ የምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው ግን መስራቱን ብዙ ማሳስበውም ነበረው። ኦስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም ከበጓደኞችን በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገቤ ያሉትን ስጠይቅ ማንም ፈቃደኛ አልነበረም እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው፣ ግን ስማን ሄን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል። ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄን ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል አስፈታኝ ነበረ? ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጄኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም ዛኔ ቢሆን፣ በእርግጥ የተወሰነ ትውውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት፣ የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን የጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ የኛ ያመጣ ነው። የአብሮ ፕላትፎርም እሱን ለማስረዳ አስሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጠራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን እስቲል አሁን ትንሽ እንደ ችግር የሚያነሱልን የሰኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻል ነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርም ጆይን የሚያደርጉት ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ መተግበሪያዊ በሚፈልጉበት ጊዜ ማለት ነው። የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መሥራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ። ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም የኪራይ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር የኪራይ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር የኋላዋላ ግን ከቡድኑ አባላት መካከል አንድ መቶ ግበር ያለን ለምን ማስታወቂያውን በዚያ አታጋራውም አሉኝ በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የኪራይ ተጋሪ መልእክቴን በዚያ ላስተዋውቅ የቻልኩት እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሀሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታወር ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ። ባለበት ተሻለ የተሻለ አማራጭ ያለው ምክንያቱም አት ሊስት አክቲቭ አፕዴት ስለሚደረግ ከሌሎቹ ተመሳሳይ ባሆኑ አት ሊስት ለቤት ኪራይ እና ለቤት ቪ ያለው ከሚሰሩ ሌሎች ተመሳሳይ ተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕዴት ስላለ ጊዜው ልጆች ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች ያለ አፕዴት ስለሚደረጉ ካረንት ነገሮችን የማግኘት የተሻለ አማራጭ ይዞ መጥቷል። አሳባችሁን የሰጡን ሀንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ነው። ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት? አንዱ የምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛም ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው። ፕላትፎርሙ ላይ ልንተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው በዛ የተነሳ ነው። እና እነዚህ ያጠሩ የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች፣ ስለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታ ውስጥ ለመጠቀም በደስመርጋለው የተሻለ የመኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ ሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውንም ሃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱ የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው። ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል? በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት የቴክኒካል ስፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች፣ ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦር ላይክ ስፖርት ቢኖር ነዛ ቲንግ በጣም የሚጠቅመው ለስታረፖች እሱ መሰለኝ። አይዲያ ሁሉም ሊኖር ይችላል ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፋል። የገጠሙ ችግሮች አሉ። ሁሉም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራክተርስ ዴ የሚባል ኮሚኒቲ ውስጥ አባልም ነኝ። እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት። እያገኝ ሆን ያለሁት እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንትፎርን በማድረግ ቢታገዙ የሚል ሀሳብ ነው ያለ። ኢየሩሳሌም ክንፈና ኦስማኖ ወለላ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላረጋችሁ በእጅጉ አመሰግናለሁ። ይህ ጅምራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማቸው። በጣም በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ መሰናዶ ነው። ተከታዩ ጥንቅራችን ደግሞ በዚህ በውጭ ሀገር ወላጆችና ልጆች እንዴት ሊስማሙ ይችላሉ፣ እንዴት ሊገናኙ ይችላሉ፣ በሚለውን በተመለከተ ስመኝሽ የቆየ ዘገባ አላት። የ19 ዓመቷ ማህሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው። ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት እንዲሁም የኢትዮጵያን ቋንቋ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች። ስለ ሁሉ ነገር ኦብነን በጣም እናወራለን። ብዙ ምንም የምንደባበቁ ነገሮች የሉም። ስለዚህ በጣም አሪፍ አስተዳደግ ነበር። በሁሉ ነገሩ በባህሉ በጣም እናከብራለን። ከቤተሰቦቻችን ጋር እንገናኛለን። ገና ብቲ ፋሲካ ብቲ ሁሉን ነገር እናደርጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት፣ ግን እሁድ እሁድ ሁሌም ቤተክርስቲያን እንሄዳለን አብረን። አሁን በመርሰር ዩኒቨርስቲ የሕክምና ትምህርቷን የምትከታተለው መሀሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋልጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸውም ታስታውሳለች። ወይ ተይ ይበዛል፣ አታስቢ ነው ምን የምባለው። ለምሳሌ ተይ የምትበያቸው ነገሮች ምንድን ናቸው? ስሊፕ ኦቨር አይቻለን። አንዳንዴ ውህ ለምን እዚህ ለምን እነሱ እንደዚህ ያደርጉኛሉ፣ ምንድን ነው አሜሪካንን ምናምን ለምንድን ነው የኢትዮጵያ ሀሳባቸውን እዚህ እንደዛ የሚያስቀምጡት ብዬ አስባለሁ። ግን ከአስራ ስድስት አስራ አምስት ዓመት በኋላ ገባኝ። በቃ እናቴን ሳወራት ትነግረኛለች፣ አይ ለአንቺ ብዬ ነው ለአንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችች ጋር ካልተግባባሽ እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ ግን ሳድግ በቃ አንደርስታንድ አረኳቸው ምክንያቱን ለእኔ ብለው ስለሆነ በቃ ገባኝ። ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆች ግን እንደ መሀሌት በለጋ እድሜያቸው ተረድተው የቤተሰቦቻቸውን የአስተዳደግ እሴትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤት እና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ መጥፋት ለሚያደርስ ድባቴ ያጋለጣሉ። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል። ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ እሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል። በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም አሁን እኛ ከፊት ውስጥ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ እድሜ ነው። ቢከስ ሰውነታቸውም የተለወጠ ነው። ድገት አለ በጣም ሪስ ናቸው ሚነው የኛ ቤተሰቦች እንግዲህ በደፈነው ነው ይህን ነገር አድርግ አታድርግ ነው ይሆናል ላይሆንም ነው። እና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻ ወላጅ ላይ እና ልጆቹ ደግሞ በአንድ ሳይድ ስርሴት ደግሞ ሲሄዱ ኤቭሪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያያሉ ገባሽ? እንዴት ኢንተራክት እንደሚያደርጉ ወላጆቻቸው ጋር። ሁሉም ነገር ደግሞ እዚህ ሀገር መረዳት በቃ ትምህርት ቤቱም አመሰራረቱ፣ ክሪኪለም፣ ሁሉም ነገር ጥያቄ እንድጠይቅ የሚገፋፋሽ አይነት ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል ወይም በቃ የማይፈለጉ ይመስላቸዋል እና ሶ ብዙ ዲፕሬሽን አለ። በውጭ የሚወለዱ ልጆች የሚያድጉበት ስርዓት እሴትና ሕግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውሉትም ያመለክታል። የአቶሜቴስ ደፕረስደና ይቢል አሁን ለምሳሌ ወይ ልጅ ምንም ማለት የሚታወቅ አይነት ችግር አይደለም፣ ወይ መጥፎ መንፈስ ነው የሚባለው። በቃ ምንም ወላጆቻቸው አይረዱትም። ልጆቻቸው ደግሞ በዛ ለቅ በቃ እራሳቸውን ነው የሚያሳድጉት ማለት ትችላለች። ሁሉን ነገር ተሸክመው ወላጆቻቸው ደግሞ ለማስደሰት እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለኝ፣ በዛም ባህል በዛም ኤክስፔክቴሽን በቃ የሚችሉት ሁሉ ማድረግ ይችላሉ። አንዳንዴ በቃ ይበዛባቸዋል ይበዛባቸው ደግሞ እማያውን ውሳኔ ላይ ይደርሳሉ ማለት ነው። ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛም ይሁን ሌላ ቋንቋ ሀሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል። ልጆቹ አማርኛም በደንብ አይችሉም ወይ ትግረኛም በደንብ አይችሉም፣ እንግሊዝኛ ነው የሚችሉት። ወላጆቻቸው ደግሞ አይችሉም እንግሊዝኛ በደንብ ብዙ ጊዜ ትንሿ ችግር ጎልታ ጎልታ ወይ ትናንሽ ነገር ተጨማምሮባት በጣም ትልቅ ችግር ይሆናል ለእነዚህ ልጆች። እና ብዙ ጊዜ አጋጥሞናል። ባጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይረቃሉ ሳያውቁት። ኦቨርታይም ልጆቹ በጣም ብዙ ጊዜ ይኖራቸዋል። እራሳቸው፣ ወላጆቹም ወላጆቻቸውም፣ ልጆቻቸውም እንደሚያደርጉ አያውቁም ማለት ነው። ያኔ በጣም አደጋ የሚፈጠረው እንደዚህ አይነት ሁኔታ ላይ ነው። አዎ እንግዲህ ኢትዮጵያ ብር ለመላክም፣ ኢትዮጵያ የሚያስተዳድረው ቤተሰብ ሊኖር ይችላል። በጣም ከባድ ነው። አንድ መልስ ያለው ነገር አይደለም። መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ብዬ ጠይቄያታለሁ። ልጆችም ወላጆችም መግባባት አለባቸው። መስማትም አለባቸው። ሁሉ ጊዜም እኔ ትክክል ነኝ ወላጆች ስለሆንኩ እኔ ትክክል ነኝ፣ ወይስ እኔ ልጅ ነኝ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው። ተሳስቼ ይህን ነገር ካልኩ ወይስ እንደዛ አይባልም እንደዛ አይባልም ከተባልኩ በቃ እደብቃለሁ። ስሜቶችን ግን ዝም ብዬ ፍሪሊ ማውራት ስለምችል ቤቴ ውስጥ በቃ እናወራለን ይህን፣ ይሄ ትክክል ነው አይን፣ እንደዚህ ይመስለኛል ስንባባል እንግባባለን። ሁለታችንም እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም፣ በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡ እና በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው። ለልጆቻቸው ጊዜ እንዲሰጡ የልጆቻቸውን አስተዳደግ ልጆቻቸው ምን እንደሚያናደዳቸው፣ ምን እንደሚያስጋቸው፣ ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ ማሳለፍ፣ ጊዜ መስጠት አለብሽ። እንደዚህ አይነት ነገር ከሌለ መደበቅ ነገር ታይባቸዋለች ልጆቻቸው ላይ፣ አለመነጋገር ኮሚኒኬሽንም በቃ እየሞተ እየሞተ እየሞተ ይመጣል እና ያኔ ችግር ነው። በቃ ልጆቻቸው እራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል። ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግርላቸውና እንዲመክርላቸው ወደ እሱ ተቋም እንደሚመጡ ይገልጻል። ላለፉት ስምንት ዓመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከሶስት ሺህ በላይ ወጣቶች የማማከር አገልግሎት ሰጥቷል። ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሀሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች። ቀሱ ብለሽ ኤክስፕሌን ብታደርጊ ድምጽሽን ከፍ አድርገሽ ካላወራሻት ሳይሆናቸው በቃ ይገባቸዋል። ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ፣ በግልጽ የመነጋገር ልምድ እንዲያዳብሩና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው ሳስተናግዳችሁ ቆይቻሉ። ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር አብሮ የነበረ። ሰላም ጤና ይስጥልን፣ ደህና እደሩ።